የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ። የምሽቱ የጋቢና ቪኦኤ የመወያያ ጉዳያችን በአንድ ማህበረሰብ ውስጥ ቀልዶች ስለሚኖራቸው ማህበራዊ፣ ፖለቲካዊና ባህላዊ ፋይዳ የሚዳስስ ይሆናል። ዶክተር አብርሃም አለሙ የሥነ ጽሑፍና የፎልክሎር ተመራማሪ ናቸው። ከሥነ ህዝብ ጥበብ ውስጥ አንዱ የሆነው ቀልድ በአንድ ማህበረሰብ ውስጥ ሊኖረው ስለሚችለው ማህበራዊ ፖለቲካዊና ባህላዊ ፋይዳ የሚዳስስ ይሆናል። እንስማ። በዚህ ዘመን የኢትዮጵያ ሕዝብ ጤንነቱን ጠብቆ የኢትዮጵያ ህብረተሰብ ህብረተሰባዊ ህልውናውን ጠብቆ ከሚገኝባቸው ባህላዊ መሳሪያዎች አንዱ ቀልድ ነው። ኮሜዲያን ክበበው ገዳ በማህበራዊ ኢኮኖሚያዊና ፖለቲካዊ ነክ ነቃሽ ቀልዶቹ ይታወቃል። ቀልድ ከማዝናናት ባለፈ በማህበረሰቡ ውስጥ ስለሚኖረው ቦታ ጠይቀነዋል። ሶቱን ቀልዱን በተረብ መልክ በቧልት መልክ እንደዚህ ይናገርበታል፣ ያፌዝበታል፣ ስበርሱ ያወራበታል፣ ይሳሳቅበታል። በፌስቡክ አት ቪኦኤ አማሃሪክ ላይ እናንተ ማስተያየቶቻችሁን፣ ቀልዶቻችሁን፣ ጨዋታዎቻችሁን እንድትነግሩን መድረክ ከፍተናል። አት ቪኦኤ አማሃሪክ ላይ ነው። የሰጣችኋቸውንም አስተያየቶች ይዘናል። የሙዚቃ ምርጫም ተካቷል። ሁሉንም ከፕሮግራማችን ታገኛላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ አድማጮቻችን፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ዩጋንዳ በሚደረገው ፕሬዝዳንታዊ ምርጫ ተወዳዳሪዎች ዛሬ የመጨረሻ ዘመቻ እያካሄዱ ነው። የሀገሪቱ መራጮች ፕሬዚዳንት ዮሪ ሙሶቬኒ ለአምስተኛ ጊዜ በፕሬዝዳንትነት ለማገልገል ይቀጥሉ እንደሆነ ወይም ተቃዋሚው ተወዳዳሪ ይመረጡ እንደሆነ በመጪው ሐሙስ በሚደረገው ምርጫ ይወስኗሉ። ተቃዋሚው ተወዳዳሪ ከተመረጡ እንደ አውሮፓውያን አቆጣጠር ከ1986 ዓ ም በኋላ ኡጋንዳ ለመጀመሪያ ጊዜ አዲስ መሪ ይኖራታል ማለት ነው። ሙሴቬኒ በመጀመሪያ ስልጣን የያዙት በመፈንቅለ መንግስት ሲሆን እንደ አውሮፓውያን አቆጣጠር በ2006 እና በ2011 ዓ ም በተደረጉት ምርጫዎች በከፍተኛ ድምፅ ማሸነፋቸው ይታወሳል። ታዛቢዎች እንደሚሉት የምርጫዎቹ ሂደቶች ጉድለት ያለባቸው ነበሩ። በተቃዋሚ ፓርቲዎች ላይም የማስፈራራት ተግባሮች ተፈጽመዋል። በሰሜን ኮሪያ ሆስፒታሎች ላይ ለተካሄደው የአየር ድብደባ የሩሲያ ወታደሮች ተጠያቂዎች ናቸው የሚለውን ክስ ሩሲያ አልተቀበለችውም። የተባበሩት መንግስታት ድርጅት እንደሚለው ትላንት በህክምና ተቋማትና በትምህርት ቤቶች ላይ በተከፈተው ጥቃት ወደ ሀምሳ የሚጠጉ ልጆች የሚገኙባቸው ሲቪሎች ተገለዋል። የአየር ድብደባውን ያካሄዱት የሩሲያ ተዋጊ ጀቶች ናቸው ተብሎ እንደሚታመን በሶሪያ የሚካሄደውን ውጊያ የሚከታተለው የሶሪያ ሰብአዊ መብት ቡድን ገልጿል። የፕሬዝዳንት ቭላድሚር ፑቲን ቃል አቀባይ ዲሚትሪ ፔስኮቭ ተጠያቂው ማን እንደሆነ የሚገልጸው መረጃ ምንጭ የሶሪያ መንግስት መሆን ይኖርበታል በማለት ክሱን አልተቀበሉም። በመጨረሻም አራቱ ከዓለም ትልልቅ የነዳጅ ድርጅት አምራች ሀገሮች በዓለም ደረጃ የነዳጅ ዘይት ምርት መትረፍረፍን ለመግታት ምርቶቻቸውን ለማቆም ተስማምተዋል። የሩሲያ፣ የሳውዲ አረቢያ፣ የቬንዙላ እና የኳታር የነዳጅ ዘይት ጉዳይ ሚኒስትሮች ዛሬ በኳታር መዲና ዶሃ ባካሄዱት ዝግ ስብሰባ በውሉ ላይ ተስማምተዋል። አራቱ ሀገሮች የነዳጅ ዘይት ምርቱን ባለፈው ጥር ምርት ደረጃ ላይ ለመወሰን ነው የተስማሙት። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራቀው አብረን ከአድማስ እንሻገር እንላችኋለን። Gabina VOA. Let's cross boundaries together. ዶክተር አብርሃም አለሙ በአዲስ አበባ ዩኒቨርሲቲ በኢትዮጵያ ስነ ጽሁፍና ፎክለር ክፍለ ትምህርት መምህርና የክፍለ ትምህርቱ ኃላፊ ነበሩ። አሁን እዚህ ዩናይትድ ስቴትስ ካሊፎርኒያ ስቴትስ በካሊፎርኒያ ከተማ ዩኒቨርሲቲ ሰርቨንዲኖ ሄኖ፣ ካረመኝ ይህን ነገር ማለት ስለማልችል ሳን በርናንዲኖ አፍሪካ ምርምር ተቋም ውስጥ መምህር ናቸው። ዶክተር አብርሃም ታዲያ በአንድ ማህበረሰብ ውስጥ ቀልዶች ስለሚኖራቸው ማህበራዊ፣ ፖለቲካዊና ባህላዊ ሚናም በተመለከተ ከጽዮን ግርማ ጋር ተወያይተዋል። የቀልዶች ማህበራዊና ፖለቲካዊ ወይም ባህላዊ ፋይዳ እጅግ ጥልቅ ነው። ባል እንደዚሁ ለማሳቅ ዋዛ ፈዛዛ ቧልት ይመስላል፣ ግን ያ ማሳቁ ማዝናናቱ ማዋዛቱ በውስጥ ይዞ የሚገኘውን መራር እውነት ለመሸፈን የሚያገለግል ብቻ ነው። ልክ ለሕፃናት የሚቀርቡ መድኃኒቶች ስኳር ቅብ እንደሚሆኑት ማለት ነው። ቀልዶችም እውነት፣ እርግጥ ያዝናናሉ፣ ያስቃሉ፣ ያጫውታሉ፣ ያዋዛሉ ነገር ግን ከዛ ማዋዛትና ማዝናናትና ማስደሰት ጀርባ ጥልቅ ቁብ ነገር የያዙ እጅግ በጣም ኃያል ባህላዊ መሳሪያዎች ናቸው ቀልዶች። ሰዎች ወይም ማህበረሰቦች ጥልቅ ተቃውሟቸውን በአደባባይ በግልጽ ፊትለፊት እም ሊጋፈጧቸው የማይቻሏቸውን ኃያል ነገሮች እንደ መንግስት ያሉ ብትናገሪው መቀመቅ ሊያወርድሽ የሚችል በግልጽ ብትናገሪ እስር ቤት ሊከትሽ የሚችል በግልጽ ሀሳብሽን ብትገልጺ ሌላም አደጋ ሊያስከትሉ የሚችሉ ነገሮችን ሀሳብን፣ ተቃውሞን ገልጾ ሊደርስ ከሚችሉ ችግሮች፣ ቅጣቶች ማስመለጫ ዘዴዎች ናቸው ቀልዶች። ይሄ መሳሪያ የባህል መሳሪያ አዊ ስሜትን መራር የሆኑ እውነቶችን በታላሚው ተደራሲ ዘንድ ቁጣን ሊያስነሱ የሚችሉ ሀሳቦችን በጨዋታ መልክ በቀልድ መልክ በማዝናናት መልክ መግለጽ የሚችሉ ሀያል መሳሪያዎች ናቸው። እስቲ ከዚህ አኳያ በልዩ ልዩ መንግስታት ላይ የተቀለዱ ቀልዶችን ለማስታወስ እንሞክር። በማን በማን ዘመን ቀልድ ይቀርብ ነበር? ከአጼ ቴዎድሮስ ዘመነ መንግስት ጀምሮ አጼ ቴዎድሮስ ላይ፣ በዮሐንስ ላይ፣ አጼ ሚኒሊክ ላይ፣ ቀዳማዊ ኃይለ ሥላሴ ላይ፣ በነ መንግስቱ ኃይለ ማርያም ላይ በተለይ በመንግስቱ ኃይለማርያም እና ና በመለስ ዜናዊ ላይ የተነገሩ እጅግ በጣም የትየለለ የሆኑ ቀልዶች አሉ። እንደሚታወቀው እነዚህ መንግስታት እጅግ አምባገነኖች በመሆናቸው ሰዎች ሀሳባቸውን ፊት ለፊት መግለጽ አይችሉም። ተቃውሟቸውን ፊት ለፊት መግለጽ አይችሉም። መናገር አይችሉም። የታፈኑ ናቸው። ስለዚህ ሀሳባቸውን በቀልዶች ይተነፍሳሉ። በቀልዶች ተንፍሰው ቀልድ ተብሎ ያመልጡባቸዋል ማለት ነው። ለምሳሌ በደርግ ጊዜ የተነገረ እንደገና ያው ቀልዶች የስነ ቃል ክፍሎች በመሆናቸው ለአንድ ዘመን ለአንድ ሁኔታ የተነገሩ ቀልዶች በሌላ ጊዜ ደግሞ ለሌላ ሁኔታ እንዲያገለግሉ ተደርገው ይሻሻሉና ይለወጡና ይቀርባሉ። ለምሳሌ በደርግ ጊዜ ተነግሮ የነበረ እንደገና ተሻሽሎ ለ ለኢህአዴግ መንግስት የተነገረ አንድ ቀልድ ልንገርሽ እንደ ቀልድ። ለምሳሌ በደርግ ጊዜ አንድ ጊዜ አንዲት አህያ ፓርላማው ጽህፈት ቤት የድሮ የኢሰፓ ጽህፈት ጽፈት ቤት የነበረው ጆንትራ የሚባለውን ጽፈት ቤት አዳራሽ ታውቂዋለች አይደለ? አዎ። እዛ ፊት ለፊት ተኝታ አልነሳም ማለች አሉ። ቢቀጠቅጧት፣ ቢጠሯ፣ ቢደበድቧት፣ ጦር መጥተው ምን ቢል ምንም አልነሳም አለች። በኋላ አንድ በጣም ብልህ የሆነ ሰው ተዋት ተዋት እያለ የሮጠ መጣሉ። ተዋት፣ እኔ ያስነሳታለሁ። እስቲ ምን አርገ ልታስነሳት እስቲ በልት ያስነሳት ሲሉት፣ ወደ ወደ ጆሮዋ ጠጋ ብሎ አንድ ነገር ሲላት፣ አህያዋ ብትግ ብላ ብን ብላ ጠፋች። ምን ብሏት አትመሰለሽ የኢሠፓ አባል ሊያደርጉሽ ነው። ይህንኑ ቀልድ አሁን በዚህ ዘመን የኢህአዴግ አባል ሊያደርጉሽ ነው፣ የባህዴን አባል ሊያደርጉሽ ነው፣ የኦፒዲዮ አባል ሊያደርጉሽ ነው እየተባለ ይቀለዳል። ይሄ ምን ማለት ነው? አህያ እንኳን የማትፈልገው ነገር፣ አህያ እንኳን በአባልነት የማትደግፈው ነገር ነው ሀሳቡ የማለት ነው። ውስጡ እጅግ በጣም ሀያል የሆነ መልዕክት ያዘለ ነው። ስለዚህ ቀልዶች እንደዚህ አይነት መልእክት ያላቸው፣ ውስጣቸው ትልቅ ቁም ነገር ያላቸው፣ ማህበረሰቦችን በተለይ ኃይል ስልጣን ያላቸውን ክፍሎች ልካቸውን ለመንገር ቦታቸውን ለማስያዝ፣ በስልጣንሽ አላግባብ እንዳትጠቀሚ ባለሽ ነገር በሌሎች ላይ ፍትህ እንዳታጎድ፣ በማህበራዊ ኑሮ ውስጥ ያለሽን ግንኙነት አላግባብ እንዳትጠቀሚበት፣ ሁልጊዜ ቦታ የሚያስይዙ ትክክለኛ ቦታ የሚያስይዙ ጥፋት ሲደረግ ደግሞ ወቀሳ የሚያቀርቡ ተቃውሞ የሚገልጹ የባህል መሳሪያዎች ናቸው ቀልዶች ኢትዮጵያ ውስጥ ያለውን ሁኔታ ማህበረሰቡ አሁን ቀልዶችን እንደዚህ አይነት ስሜቶቹን የማንጸባረቁን ነገር እንዴት ያውታል? ለምሳሌ አሁን በስልጣን ላይ ያለውን መንግስት በምሳሌነት ይዘን ብንነሳ በመንግስት ላይ ማህበረሰቡ የመቀለድ ነገሩ እንዴት ነው ኢትዮጵያ ውስጥ ያለው? በዚህ ዘመን የኢትዮጵያ ሕዝብ ጤንነቱን ጠብቆ የኢትዮጵያ ህብረተሰብ ህብረተሰባዊ ህልውናውን ጠብቆ ከሚገኝባቸው ባህላዊ መሳሪያዎች አንዱ ቀልድ ነው። አፈናውን ስናይ ሀሳብን በግልጽ የመናገር በነጻነት የመናገር መብት ያለመኖሩን ስናይ፣ ይሄንን የተነፈገውን መብት የሚያገኘው የሚተነፍሰው ብሶቱን ተቃውሞውን ከሚተነፍስባቸው ባህላዊ መሳሪያዎች አንዱ በቀልድ ነው ማለት ይቻላል። ሰናቀቦች سبحانك الله جل جلاله جلاله قبر الدهر، قبل جلاله جلاله دير جلاله جلاله شنيل. جلاله جلاله جلاله جلاله جلاله جلاله جلاله واحد جلاله جلاله جلاله جلاله جلاله جلاله جلاله جلاله جلاله قبينا ويجي جلاله بك جلاله جلاله جلاله جلاله ቀልድ ባንድ ማህበረሰብ ውስጥ ከሌሎች የሥነ ቃል አይነቶች በተለየ መልኩ ጎላ ብሎ በጥቅም ላይ የሚውል የሰው ልጅ ስለ ራሱ ብቻ ሳይሆን ስለ ሌሎች ያለውን አስተሳሰብ የሚገልጽበት፣ የሚናገርበት አንዱ የህዝብ ጥበብ ነው። ስለ ራስ ብቻ ሳይሆን ስለ ሌሎችም አዎ፣ በአንድ ማህበረሰብ ውስጥ አይነኬ የሚባሉ ፖለቲካዊ፣ ሃይማኖታዊ፣ ጾታዊና በመደበኛ ሁኔታ ቢነገሩ ሊያስቆጡና ግጭትን ሊቀሰቅሱ የሚችሉ ሀሳቦች ያለአንዳች ስጋት የሚነገርበት ጥበብ ነው። ሰዎች አደባባይ ወጥተው ሀሳባቸውን መናገር ሲያቀታቸውም በየቤቱ በነጻነት የሚተነፍሱበት የሰውን ልጅ አእምሯዊ ጭንቀት የሚያወጣ ማስተንፈሻ ነው። ጽዮን ግርማ ከታዋቂው ኮሜዲያን ክበበው ገዳ ጋር በዚሁ ጉዳይ ላይ ቆይታ አድርጋለች። አንድ እንግዲህ ያው የተመሰረተው ሰውን ለማጽናናት አንዳንድ ሀሳቦችን ለመስጠት ማለትም አሁን ለምሳሌ ሰው አሁን እኔ ስቀልድ ኮሜዲ ስሰራ አንዳንድ ያንተ እኮ ስራ ትምህርት ሰጪ ነው ምናምን እና፣ ትምህርት መስጠት ሳይሆን አይዲያ ይሰጣል፣ ሰው አርስት ይሰጣል። አሁን እኔ የሰራሁት ከዚህ በፊት ባልና ሚስቶች አንዳንድኛና አንዳንድ እነሱ የሚል ፕሮግራም ሰርቼ ነበር እና ስለ ነጮች ና ነጭ ሚስቱን አቅፎ ቴክ ኬር ምናምን ብሎ ከንበሯ ስሟ ሲሄድ የእኛ ግሪሽን ሰብሬው ሊሄድ ይሆን የሚል አንድ የኮሜዲ ስራ ሰርቼ ነበር እና ምን ያህል ለህብረተሰቡ ለባልና ሚስት ለሚያየው ሰው ሀሳብ ይሰጣል እና አንደኛ ይሄ ነው። ሁለተኛ ሰውን በማዝናናት መልኩ ነው። እንግዲህ ቀልድ ሲቀለድ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ፋይዳዎች ይኖሩታል። ፖለቲካዊ ፋይዳው ምንድን ነው? የቀልድ ፖለቲካዊ ፋይዳው ሰው እንግዲህ በፖለቲካ ውስጥ ያለውን በደሉን ብሶቱን በቀልድ መልክ ነው የሚናገረው። እንግዲህ ኮሜዲያን ብቻ ሳይሆን ኮሜዲያን ለነገሩ እኛ ኮሜዲያን ምንም ፋይዳ የምንሰጠው ነገር የለም ያገኘነውም ነገር የለም። ፋይዳ ማለት እንግዲህ እዳ እንጂ ፋይዳ ያገኘነው ነገር የለም የሰጠነው ነገር የለም። እና እንግዲህ መቼም ለኅብረተሰቡ ሊሰጥ ይችላል ፋይዳ፣ ለእኛ ግን ምንም እዳ ነው እንጂ ፋይዳ የለውም። እና ለኅብረተሰቡ በፖለቲካው መልክ እንዳልኩች አሁን ብሶቱን ቀልዱን በተረብ መልክ በቧልት መልክ እንደዚህ ይናገርበታል፣ ያፌዝበታል፣ ስበርሱ ያወራበታል፣ ይሳሳቅበታል። እና ብሶቱን እንደዛ ነው የሚገልጽበት። አንተ ማህበረሰብ ውስጥ ነው የነበርከው፣ ማህበረሰብ ውስጥም ነው ያለኸው ኢትዮጵያም፣ ያለውን ነገር ታውቀዋለና ህዝቡ እርስ በራሱ እንዴት ነው በቀልድ መልክ የሚተነፍሰው? እንግዲህ አሁን በቀልድ መልክ የሚተነፍሰው ለምሳሌ አሁን ኢትዮጵያ ውስጥ ብዙ አይነት ችግሮች አሉ። ለምሳሌ መብራት፣ የውሃ፣ የስልክ፣ የምናምን ችግሮች አሉ። ይህን ለመግለጽ ፈልግ አይነት መልኩ ነው የሚተነፍሱ አሁን ለምሳሌ አንድ ጆክ የሰማሁትን ልንገርሽ ሰውዬው ቻይና ነው አሉ ቻይና መቼም ኢትዮጵያ ውስጥ ቻይና ሁን በቀለ ነው የሚባለው እንጂ መቼም መጥቶ አይባሉ ብዙ ቻይናዎች ናቸው ያሉት። እና ቻይና ሄዶ አሉ አማርኛ ተማርኩ ብሎ በቃ ለሰው ለቻይናዎቹ ተናገረ። እን እንዴ ቻልክ ምናም ሲለ፣ በቃ ቻልኩኝ እዛ ቀላል ነው አማርኛ። እና እስቲ ተናገር ሲሉት የሰውን ብሶት ተናገረው። ሰው የሚናገረው ነገር እንግዲህ ተናገር ሲሉት፣ መብራት የለም፣ መንገድ ተዘጋግቷል፣ ውሃ ጠፍታለች ኤሌክትሪክ ተቋርጧል። ይህንን ነው የተናገሩ አሉ እና በዛ መልኩ እና ይሄ አማርኛ መልመዱ ነው እሱ ሰው ሁል ጊዜ ብሶቱን የሚናገረው ስለ ውሃ፣ ስለ መብራት፣ ስለ መንገድ መዘጋ፣ ስለ ምናምን ነው። እና ይሄ ቻይና አሁን አማርኛ ተማርኩ ብሎ ለአገሩ ሰው የተናገረው ይሄ ማለት ምንድን ነው፣ በቃ ሰው በእንደዚህ አይነት መልኩ ነው ብሶትን የሚገልጸው ለማለት ነው። ፖለቲካዊ ቀልዶች ብለን ስንል አንደኛው ፖለቲካዊ ቀልድ የሚሆነው በኢትዮጵያ መንግስት ላይ የተቀለዱ ቀልዶች ነው። እስቲ አሁን በቅርብ በኢትዮጵያ መንግስት ላይ የተቀለዱ ቀልዶች የምታስታውሳቸው ካለ? አይ፣ ሲሆን እኔ ምንም እንግዲህ እኔ ይሄ አስታወስኩት ሄደ። እኔ አሁን እዚህ ነኝ ያለሁት እዚህ አሜሪካ ነኝ ያለሁት። ኢትዮጵያ ውስጥ ቀልደውት ይሆናል እና በቅርብ የተቀለዱ ቀልዶች ምናልባት ኢትዮጵያ ተመልሼ ሄጄ ሰምቼ እነግርሻለሁ እንጂ አሁን ጠዋት ላይ እኔ የተቀለዱ ቀልዶች አልሰማሁም እና ብሰማም ደግሞ ልብቻሽ እነግርሻለሁ። ምን አሁን እኮ ጠዋት ነው ደግሞ የደወልሽልኝ። እኔ አሁን ጸሎት እንጂ የሚያስፈልግ ቀልድ ማህበረሰቡ እርስ በርሱ ለምሳሌ አዲስ አበባ የተቀለጠ ቀልድ ድሬዳዋ ልትሰማ ይችላል። ድሬዳዋ የተቀለጠ ቀልድ ባህር ዳር ተስፋፍቶ ትሰማዋለ እና እንዴት ነው የሚዳረሰው? እኔ በጣም ነው የሚገርመኝ ድሮ እንዶ አሁን ምና ምናልባት አሁን ይሄ ፌስቡክ ዩቲዩብ ምናምን እያለ ብዙ ዩትዩቦች እያሉ በሱ ሊተላለፍ ይችላል። ድሮ ግን ምንም የሚል ባልነበረበት ጊዜ ይሄ ፌስቡክ ምናምን ባልነበረበት ጊዜ እንዴት እንደሚተላለፍ እኔም ግራ ነው ይገባኝ። ልክ አሁን ከጉንፋን የበለጠ ነው ፍጥነቱ እና ቫይረስ ከሚተላለፉ የበለጠ ሁሉም ሰው ሲያወራ ነው የሚሰኘው። እና እዚህ ባህር ዳር እዚህ አዲስ አበባ የተቀለደው ባህር ዳር ሲቀለድ ታየዋለች ሰሚያዋለች። እንዴት እንደሚተላለፍ እኔ ግራ ነው ይገባኝ ወይ በ ዩኒቨርሲቲ ደረጃ ትምህርት ቤት ይሰጥ ይሆን አንድ አይነት ጆቅ ወይ እንግዲህ በየስታፉ ወይ ክፍሉ ምንም የገባኝ ነገር የለም እና እኔም እሱ ይገርመኛል በጣም ህብረተሰቡ አሁን ለምሳሌ ስለ ባልና ሚስት እንደዚህ አንዳንድ ችግሮችን ምናምን ወይ ምናምን ሲል እዛም፣ ምናልባት አንድ አይነት ኑሮ ስለሚኖሩ ይሆናል እንግዲህ ኢትዮጵያ ህዝብ ያንን ሚዳረሰው እና አንድ አይነት ቀልድ ነው እኔም በጣም ነው የሚገርመኝ አንቺ እንደገረመች የሰዎች ሀሳባቸውን በነጻነት የመግለጽ ነገራቸው መድረኮች ለቀልድም አለመኖር ተጽዕኖ ያሳድር ይሆን እሱ እንዴት ታይዋለህ በጣም ትልቅ ተጽዕኖ ነው የሚያሳድረው በእውነት አንድ ነገር ለምሳሌ እኔ አሁን ብዙ ችግር የገጠመኝ በስም ደረጃ እንኳን ከበደ ምናምን ብዬ እንኳን ስም ጠርቼ ብሰራ አንዱ ተነስቶ ያለሌ ስም አላየውም ወይ ብሎ፣ ስለ ባልና ሚስት ምናምን ባልየው ሚስት ሲደበድብ ብሰራ ነገ ጠዋት የሴቶች ጉዳይ የሚሉት አለ እሱ ተነስቶ ላይ ላይ በጋዜጣም ምንም ይወርድ በሬዲዮም ይወርድብሻል። ስለ አዛውንቶች ብትሰሪ ደግሞ የአዛውንቶች ጉዳይ፣ በዚህ በኩል በህጻናት ላይ ብትሰሪ የህጻናት ጉዳይ እንደዚሁ። በጉዳይ ታጠረን ያለ ነው እና የእንትን የሰካራም ጉዳይ ስለሌለ ያለ ብቻ በስከረም ጉዳይ ላይ መስራት ጀምር። ያለ አቡ ብዛት በፊት እና ይሄ እንደ ፈለግሽን ለመናገር እንኳን ፖለቲካውን አይደለም የሰው ስም ጠቅስ ይችላል። እኔ አጅሬው ባሻ ሳጅን እያልኩ መስራት አሁን ሳጅን የለም፣ የሆነ እያልኩ ይሄን መስራት የጀመርኩት እና ከሰው ጋር ሁሉ ያጣላሽ አላለለም ከመንግስት ጋር እና እንደ ልብሽ ለመናገር በጣም አስቸጋሪ፣ ከሱ እውነቴን ነው እንዳልኩሽ ምንም ፋይዳ የሚያሰጠው ነገር የለም። ፋይዳ የሚያገኘ ነው ዕዳ ብቻ ነው በቃ። ምንም ልነግርሽ አልችልም። ስለዚህ ለወደፊቱም እንግዲህ ይህ ነገር ከተሻለ ነ ፋይዳ የሚሰጣል፣ ኮሜዲያኖቹ ፋይዳ ያገኛል እና እንደዚህ ነው። እሺ፣ በጣም አመሰግናለሁ። እሺ፣ ሲሆን በጣም ስትልኝ፣ እሺ፣ እሺ፣ እናመሰግናለን። ሰላም ሽን ጋቢና ብላሻንጉል ብላሻንጉል ብላሻንጉል ዘጋቢና ዘጋቢና ብላሻንጉል ዘና እያደረግን ቁም ነገርም እናጋራቸዋለን። ጋቢና ቪዌን ለመከታተል ከፈለጋችሁ በአጭር ሞገድ በተለይ ሾርት ዌቭ ቱ ላይ በ15580 ኪሎ ሄርትስ እንደዚሁም ደግሞ በ6080 ኪሎ ሄርትስ ታገኙናላችሁ። ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ድረስ መሆኑ ነው። በመካከለኛ ሞገድ ደግሞ በ1431 መካከለኛ ሞገድ ከምሽቱ አንድ ሰዓት ጀምሮ ታገኙናላችሁ። ቀልድ በአንድ ማህበረሰብ ህልውና፣ የዕለት ተዕለት ኑሮና ማንነት ላይ ትልቅ ሚና አለው። አድማሱ ብርሃኑ በኦሮምኛ ቋንቋ በሚያቀርባቸው ቀልዶቹ፣ ዜማዎቹና ማህበራዊ ስላቆቹ ይታወቃል። አድማሱ በዚህ ሳምንት ከዚህ ዓለም በሞት ተለይቶናል። ስራዎቹን ትቶልን አልፏል። ሄኖክ ሰማያስጌር ዝርዝሩን ይዟል። አድማሱ በአድናቂዎቹ አባለታ አባ ካሩ በመባል ነው የሚታወቀው። እነዚህም ስራዎቹ የተጫወታቸው ገጸ ባሕርያቱ ናቸው። በተለይ በ1980ዎቹ በኢትዮጵያ ቴሌቪዥን ላይ ዳንጋ የቅዳሜ መዝናኛ ዝግጅት ላይ ከፍተኛ አድናቆትን አትርፏል። የኦሮምኛ ቋንቋ የማይችሉ ሰዎች ሁሉ የአድማሱን ቀልዶች በትወናው ለየት ባለች ደግሞ በቅጭሞ ፊቱ ይወዱለታል። እንዲያውም የማይናገሩትን ቋንቋ እንደሚናገሩና እንደሚሰሙ እንዲያስቡ የማድረግ ችሎታ አለው። ከእነዚህ ስራዎቹ መካከል ለምሳሌ የማህበረሰብ የሞራል ዝቅጠቶችን እያዋዛ በሚገልጽበት ዜማው ይታወቃል። በእድሜያቸው የገፉ ወንዶች ከወጣት ልጃገረዶች ጋር ስለሚያደርጉት የፍቅር ፍቅርም በለው ወይስ የሌላ አይነት ወዳጅነት፣ ሹገር ዳዲ እያለ ሲያፌዝ እናሰማችሁ። ሹገር ዳዲ ጠሉ እንደምን ይጠላ? በማዳበሪያ ነው እህል የሚያፈራ። ኪስህን ክፈተው ፍቅራችን ይጎምራል። ቶኛ ነይ ግቢ መስጠት ቤት አይፈታም። የሰነበተ ኪስ ከቶ አይሟጠጥም። አባለታ በዜማ በትረካና በቴሌቪዥን ድራማዎቹ ማህበራዊና ፖለቲካዊ መልእክቶችን እያደረሰ ሲያዝናና የቆየ ግሩም የኪነ ጥበብ ሰው ነው። አባለታ በሚኖርበት በአዲስ አበባ ከተማ ድንገት ነው ያረፈው። በኦሮሚያ ቴሌቪዥን በሚተላለፈው ጤቡ የተባለ ድራማ በመተወን ላይ ነበር። ሄኖክ ትላንት ምሽት በሎስ አንጀለስ ከተማ ስቴፕል ሴንተር ሀምሳ ስምንተኛው ግራሚ አዋርድ ሽልማት ነበረ። ማን እንዳሸነፈልት ነግረኝ እንዳይሆን ሪፖርቱን እንኳን ለዛሬ አላስብኩም። ግን በዚህ ውድድር ላይ በሰባት ዘርፍ ታጭቶ የነበረው ኢትዮጵያዊ የዘር ግንድ ያለው አቤል ተስፋዬ ወይም ዘዊኬንድ በምርጥ አር ኤንድ ቢ ብቃትና በምርጥ እርባን ኮንቴምፖራሪ አልበም ተሸልሟል። ጽዮን በትላንትናው ምሽት አቤል መድረክ ላይ የተጫወተውን አይ ካንት ፊል ማይ ፌስ ዜማ ማዘጋጃቷን ይኸው እየነገረችኝ ነው። እስቲ አቤል ተስፋዬን ወይም ዘ ዊኬንድ ዜማን አረፍ በእሱ ዜማ አረፍ ብለን እንመለስ። and I know she'll be the death of me, at least we'll both be numb, and she'll always get the best of me, the worst is yet to come But at least we'll both be beautiful and stay forever young. This I know, this I know. She told me, don't worry about it. She told me, don't worry. When se the weekend um ፌስቡክ እና በተለያዩ ማህበራዊ ድረገጾች የቀልድን ማህበራዊ ፋይዳ አስመልክቶ አስተያየት እንዲሰጡ አድማጮቻችንን ጋብዘናል። አት ቪኦኤ አማሪክ ላይ አስተያየቶች አሉ። እስኪ አንዱን እናሰማቸው። አዎ አንዱ ከጊዜያችን አንጻር አንዱን ብቻ ነው የመረጥ ነው። ያነሳችሁት ሀሳብ በጣም ጥሩ ነው ትለናለች ምህረት ዮሐንስ የተባለች ተሳታፊ። ቀልዶች በርካታ ጠቀሜታ ያላቸው ይመስለኛል፣ የበለጠ ደግሞ ከባለሙያው ለመስማት ጓጉቻለሁ ብላለች። እንግዲህ እየሰማች እንደሆነ ተስፋ እናደርጋለን። ይህም ፕሮግራም ስለ ቀልድና ስለ ቁም ነገር ነገር እንነጋገር ስንል ደግሞ አንዳንድ ደረቅ ያሉ ዝም ብለው ፖለቲካዎችን የሚያስቀምጡ አሉ። ግን ሁልጊዜም ቢሆን አስተያየታችሁን እንቀበላለን። አት ቪኦኤ አማሪክ ላይ የምታስቡትን አጋሩን። አሁን ወደ ተከታዩ ውይይታችን ንለፍ። መስታወት ጽዮን አስቀድማ ያቀረበችው ከዶክተር አብርሃም አለሙ ጋር ያደረገችው ውይይት ነው። ቀልድ ማህበራዊ ፋይዳው፣ እንደዚሁም ደግሞ ቀልዶች እንዴት ነው በፍጥነትስ የሚስፋፉት፣ ስለዚህ ተነጋግረዋል። ዶክተር አብርሃም፣ ቀልዶች በአንድ ማህበረሰብ ውስጥ ከፖለቲካ ጉዳዮች አልፈው ምን ምንን ይዳስሳሉ? የሰው ልጆች የሚቀልዱት ተቃውሟቸውን የሚያሰሙት እነሱን ለመሰሉ ሰዎች ብቻ አይደለም፣ ለመንግስት ባለስልጣናት ብቻ አይደለም። ቀልዶች ፖለቲካዊ ብቻ አይደሉም። ማህበራዊም ቀልዶች አሉ። በማህበራዊ ህይወት ውስጥ ትክክል ከሚባሉ ምግባራት የሚያፈነግጡ ሰዎች የሚሸነቆጡባቸው፣ የሚንቋሸሹባቸው መሳቂያ መሳለቂያ መላገጫ የሚሆኑባቸው ብዙ ማህበራዊ ቀልዶች አሉ። ጾታዊ ናቸው። ለምሳሌ ወንዶች በሴቶች ላይ ይቀልዳሉ፣ ሴቶች በወንዶች ላይ ይቀልዳሉ። በትዳር ውስጥ የትዳርን ስነ ምግባር የማያሟሉ ወንዶችና ሴቶች የሚቀለዱባቸው የሚንቋሸሹባቸው አያሌ ቀልዶች አሉ። ባህላዊ ቀልዶች አሉ። ሃይማኖታዊ ቀልዶች አሉ። የሰው ልጆች በአማልክቶቻቸው፣ በአምላካቸው ላይ ሁሉ ይቀልዳሉ፣ ብሶታቸውን፣ ምሬታቸውን ይገልጻሉ። አምላካቸው ብሶታቸውን ካሰማቸው ሲቀር፣ ፍትህ ሲያጓድልባቸው፣ ወይም በምድር ላይ ፍትህ ሲጓድልባቸው፣ ምን ነው እያየህ ዝም አልከኝ ወይ፣ ውረድ ወይ ፍረድ የሚሉባቸው ብዙ ቀልዶች አሉ፣ ተቃውሟቸውን የሚገልጹባቸው ስለዚህ ቀልዶች በፖለቲካው መስክ ብቻ ሳይሆን በማህበራዊ ህይወት፣ በባህል ውስጥም ባህላዊ ቀልዶች ሀይማኖታዊና በጣም ብዙ ናቸው። ይሄ የሚያሳየው የቀልዶችን ፍቱን መሳሪያ መሆን ነው። ቀልዶች እያዋዙ በማር የተለወሱ መድኃኒቶች ናቸው። እንደ ህፃናት መድኃኒቶች በስኳር የተሸፈኑ መድኃኒት ናቸው። የልብ አውጥቶ ለመናገር፣ አንጀት ለማራስ የሚያስችሉ መሳሪያዎች ጥበቦች ናቸው። መነሻቸው ይታወቃል ኦ የሚሰራጩት እነዚህ ቀልዶች በቃል ነው፣ በንግግር ነው። በቃ አንድ ቦታ አንድ ሰው ይፈጥራቸዋል። ሁሉ ጊዜ መነሻቸው አንድ ቦታ ነው። ሁሌም ያን መነሻ ግን የሚያውቀው የለም። ለምን ከታወቀ አደገኛ ነው። ዋናው ጠቃሚ ፍጹም መድኃኒትነታቸው መፍትሄነታቸው እኮ እዚህ ላይ ነው። ማን እንደሚፈጥራቸው አይታወቅም። ቀልድ ነው ተብሎ ቀልድ ነው የሚለው ቃሉ ራሱ ፍቃድ ነው። ላይሰንስ ነው። ቀልደ መናገር አይከለከል መቼም ምን፣ ይሄ እኮ ቀልድ ነው፣ ምንም እኮ ዝም ብዬ ለማሳቅ የተናገርኩት ነው ይልሻል። አሁን አንዳንድ ሰው የልቡን ይናገርችና አንቺ ናደጭ ምናምን ምና እንዴት እንዲህ ትለኛለህ ይንትኛል ስትይ ቀልዴን እኮ ነው ይልሻል። ቀልዴን እኮ ነው። ውስጣዊ ስሜትን ተናግሮ በነጻነት የማምለጥ ፍቃድ ማግኛ ነው። ፍቃድ ነው አሁን አባ ገብርሃንና እንዲህ ያሉ መረራ ጉዲና እንዲህ ያለ መረራ ጉዲና በጣም ብዙ ፖለቲካዊ ቀልዶች ይናገራል ብሎ ሰው ሁሉ የራሱን ቀልድ ይናገርና መረራ ነው ያለው ይለዋል። እኔ አንድ ጊዜ መረራ አንተ እንደዚህ ብለሃል እንዴ እኔ እኮ ኢህአዴግ ነገር ይገርመኛል። አቅም የሌለውን አቅም ግንባታ ያደርጋል፣ አፍ የሌለውን አፈ ጉባኤ ያደርጋል አለ ተባለ እና አንተ ነህ እንዴ እንዲህ ያልከው መረራ ዚት ባኬ ነ እንደዚህ አላልኩ ማለ። ስለዚህ መነሻቸውማ ከታወቀ ምንጫቸው ከታወቀማ ፍቱን መሳሪያነታቸው ይቀራል፣ የማስመለጣቸው ነገር ይቀራል። ግን ምንጫቸው እንዲታወቅ አይደረግም። ምንም እንኳን ቀልዶቹ የሚነገሩት ለአንድ አካባቢ ቢሆንም በአንድ ጊዜ በሁሉም ቦታ አገር፣ መንደር፣ ሰፈር ሳይቀርብ አንድ ላይ ሲነገር ይሰማል። እንዲህ እንደ አሁኑ ማህበራዊ ሚዲያ ሳይስፋፋ አይነተኛው ማለት ሜንስትሪም ሚዲያው እንደ ልብ በሌለበት ያሉትም እንዲ ያሉ ቀልዶችን በማያቀርቡበት ሁኔታ ቀልዶች ከዳር እስከ ዳር ተዳርሰው ይደመጣሉ። ለመሆኑ እንዴት ነው እነዚህ ቀልዶች የሚዳረሱት? ቀልዶች ብቻ አይደሉም። ጠቅላላ ትረካዎች እንደዚህ ናቸው። ልክ እንደ ሰው ልጅ ተጓዥ ናቸው። የሰው ልጅ የደረሰበት ሊደርስበት የሚችልባቸው ቦታዎች ሁሉ ይሄዳሉ። ለምሳሌ በጣም የሚያስደንቀው ነገር በሁለት በባህል ወይም በመልክአ ምድር የማይገናኙ ልዩ ልዩ በቋንቋ የማይገናኙ ልዩ ልዩ ህዝቦች ተመሳሳይ ትረካዎችን ሊደርጉ ይችላሉ። ይሄ የትረካዎች ልዩ ባህሪ ነው። ማብራሪያው ምንድን ነው? ምክንያቱም ትረካዎች ከሰዎች ጋር ተጓዥ በመሆናቸው ነው። በኢትዮጵያ ውስጥ ያሉት ቀልዶችማ፣ አዲስ አበባ ዛሬ የተነገረው ቀልድ ዛሬ ጠዋት አዲስ አበባ የነበረ ሰው እኮ ዛሬ ማታ ድሬዳዋ ገብቶ ዘጠኝ ሺህ ቀልዶችን ተናግሮ ሊያድር ይችላል። ዶክተር አብርሃምና ጽዮንን እናመሰግናለን። በፌስቡክ አት ቪዮ አምሃሪክ ላይ በትዊተርም ሀሽታግ ጋቢና ቪዮን በመጠቀም ሁላችሁም አስተያየቶቻችሁን አድርሱን። የምሽቱን ዝግጅት ስናስተናግዳቸው ያመሸነ ሄኖክ ሰማግዜር ና እኔ መስታወት ጽዮን ግርማ ዝግጅታችን መርታለች። መልካም ምሽት። This program has come to you from the Voice of America, Washington.